ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮች የዛሬ ቅዳሜ መጋቢት ስድስት ሁለት ሺ ስድስት አመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂ ይታየነኝ። በቅድሚያ እንደ ተለመደው የዓለም ዜናዎችን እናሰማና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ያወጣውን ግምገማ ተንተርሶ የተዘጋጀ ቅንብር ይከተላል። በሁለተኛው የፕሮግራማችን አጋማሽ ደግሞ ደሳለኝ መኮንን በሙዚቃ ቃና ፕሮግራሙ የእንግሊዝኛ ሙዚቃዎችን ይዞ እያዝናናችሁ ያመሻል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ በቅድሚያ እንጋብዛለን። አሁን ወደ ዜናው እንለፍ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ሲድራክ ፍራንክሊን በስቱዲዮ አብሮን ይገኛል። ግብፅ ውስጥ ዋና ከተማይቱ ካይሮ አቅራቢያ በሚገኝ አንድ ኬላ ላይ ታጣቂዎች ዛሬ ተኩስ ከፍተው አምስት ወታደሮችን መግደላቸውን የሀገሪቱ የመንግሥት መገናኛ ብዙሃን ዘገቡ። ለጥቃቱ ኃላፊነት የወሰደው ወገን ግን እስካሁን አልተሰማም። የቀድሞው ፕሬዚዳንት መሐመድ ሞርሲ በወታደሮች ከተገለበጡ ካለፈው ሐምሌ ወዲህ ባለው ጊዜ በርካታ ተመሳሳይ ጥቃቶች የተፈጸሙ ሲሆን ጥቃቶቹ በአመዛኙ እየተነጣጠሩ የሚታዩት በጸጥታ ኃይሎች ላይ ነው። በዩክሬን ክሪሚያ ክልል ውስጥ ነገ ሊካሄድ የታቀደውን ውሳኔ ህዝብ ውጤት ሀገሮች እንዳይቀበሉ ጥሪ ለማስተላለፍ የታሰበው የጸጥታ ጥበቃ ምክር ቤት ውሳኔ ረቂቅ ሳያልፍ ቀረ። በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውስጥ ድምፅን በድምፅ የመጣል ስልጣን ያላት ሩሲያ ረቂቁን ስትቃወም፣ ሌላዋ ባለወሳኝ ድምፅ ሀገር ቻይና ታቅቦ ድምፅ አድርጋለች። ሌሎቹ 13 የጸጥታ ጥበቃ ምክር ቤቱ አባላት የውሳኔ ሐሳቡን ደግፈዋል። የነገው ውሳኔ ህዝብ ከሁለት አማራጮች አንዱ የሁለት አማራጮች የሚቀርቡበት ሲሆን አንዱ ከሩሲያ ጋር መቀላቀል ሲሆን ሌላው ከዩክሬን ጋር በሰፋና በተጠናከረ የራስ ገዛ አስተዳደር መቀጠል መሆናቸው ታውቋል። ከማሌዥያ ዋና ከተማ ኳላላምፖር ባለፈው ቅዳሜ የካቲት 29 ተነስቶ ወደ ቤጂንግ በመብረር ላይ ሳለ ድንገት የጠፋው የማሌዥያ አየር መንገድ ንብረት የሆነው አይሮፕላን መገናኛ ስርዓት ሆን ተብሎ በሆኑ ሰዎች እንዲጠፋ የመደረጉ ጥርጣሬ እጅግ የበረታ መሆኑን የሀገሪቱ ጠቅላይ ሚኒስትር ራጅብ ራዛክ ተናገሩ። አይሮፕላኑ ተጠልፏል፣ ግን አላሉም። የጠቅላይ ሚኒስትሩ የዛሬ ንግግር ቦይንግ ሰባት ሰባት ሰባት የመንገደኞች አይሮፕላኑ 239 ተሳፋሪዎችንና የበረራውን ቡድን አባላት አሳፍሮ እንደተነሳ የተሰወረበትንና ደብዛው እስከዛሬ የጠፋበትን እንቆቅልሽ ለመፍታት በዓለም ዙሪያ እየጎረፈ ያለውን የሀሳቡ ጅረት በእጅጉ የሚያሰፋ ነው ተብሏል። ጠቅላይ ሚኒስትሩ ሲናገሩ አይሮፕላኑ በማሌዥያ ድንበር አቅራቢያ ሆን ተብሎ የተደረገ በሚመስል ሁኔታ አቅጣጫውን ወደ ምዕራብ ከማዞሩ በፊት የመገናኛ መሳሪያው እንዲጠፋ ተደርጓል ብለዋል። የማሌዥያ ሮያል ይቅርታ፣ የማሌዥያ ሮያል አየር ኃይል ያወጣው የራዳር ቅኝት መረጃ አይሮፕላኑ በበረራ ቁጥር ኤምኤች 370 የተመዘገበው ቦይንግ 777 መሆኑን አያረጋግጥ እንጂ አንድ አይሮፕላን ግን እዚያ አይሮፕላኑ ተሰወረ የተባለበት የአየር ክልል ላይ ፊቱን ወደ መጣበት አዙሮ የማሌዥያ ልሳነ ምድር ላይ አቋርጦ ማለፉን ማሳየቱን ጠቅላይ ሚኒስትር ናጅብ ራዛክ ተናግረዋል። ይሁን እንጂ አይሮፕላኑ ስለመጠለፉ ከመገናኛ ብዙሃን እየወጡ ናቸው ስለሚባሉ መረጃዎች መናገር እንደማይፈልጉና ባለስልጣናቱ በቅድሚያ የጠለቀና የሰፋ ምርመራ ማካሄድን እንደሚመርጡ ጠቅላይ ሚኒስትሩ በዛሬው ጋዜጣዊ መግለጫቸው አመልክተዋል። ከ140 ሺህ በላይ ሕይወት የጠፋበት 2.5 ሚሊዮን ሰው የተፈናቀለበትና ለስደት የተዳረገበት የሶሪያው የእርስ በርስ ብጥብጥ ዛሬ ልክ ሶስት ዓመቱን ደፈና። በዚሁ ዕለት ታዲያ የመንግስቱ ወታደሮች በሊባኖስ ወሰን አቅራቢያ የምትገኝ የአማጽያኑ ይዞታ የሆነች ትልቅ ከተማን ሙሉ በሙሉ ለማስለቀቅ እየገሰገሱ መሆናቸው ተዘግቧል። በጦር ጀቶች በከባድ ብረት ለበስ መሳሪያዎችና ታንኮች የታጀቡ ወታደሮች ወደ የአብሩድ ከተማ ዛሬ መዝለቃቸውን የመንግስቱ መገናኛ ብዙሀንና የመብቶች ተሟጋቾች ተናግረዋል። በመንግስቱ ኃይሎችና በአማጽያኑ መካከል የከበዱ ውጊያዎች መካሄዳቸውን የሶሪያ ሰብአዊ መብቶች ቃፊር የሚባለው ቡድን አስታውቋል። ከሊባኖስ ወገን ለአማጽያኑ ስንቅና ትጥቅ ይገባበታል የሚባለውን መስመር ለመቁረጥ የመንግስቱ ኃይሎች እየተጣደፉ መሆናቸው ተዘግቧል። የሊባኖሱ አማጺ ቡድን ሂዝቦላ ከሶሪያ መንግስት ጎን ሆኖ እየተዋጋ መሆኑ ይነገራል። ከቀሪ ዝግጅቶች ጋር ተዋችሁ፣ ክቡራትና ክቡራን ከምሽቱ አራት ሰዓት ማጠናቀቂያችን በኋላ ለማጠቃለያ ዜና መልሳለሁ። መልካም ቆይታ። የዓለም ዜናዎችን አደመጣችሁ። በ25ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባለፈው ወር ያወጣውን የሰብአዊ መብቶች ይዞታ ግምገማ ተንተርሶ ባልደረባችን ሄኖክ ሰማግዜር የአሜሪካ ከፍተኛ ባለስልጣንና ሰፋ ያለ የኢትዮጵያ መንግስት ምላሽን አካቶ ተከታዩን ዘገባ አሰናድተዋል። የዩናይትድ ስቴትስ መንግስት የዓለም ሀገሮችን አመታዊ የሰብአዊ መብት ይዞታ የገመገመበት አመታዊ ሪፖርቱ የአንድ ጊዜ ህትመትና የሰብአዊ መብት ፖሊሲ ሰነድ አለመሆኑን በመግለጽ በተደጋጋሚ መንግስታት ለውጥ እንዲያመጡ እንደሚጠይቅ ይናገራል ያሳለፍነው አንድ ዓመት በሰብአዊ መብት ጥሰቶች የተሞላ የዜጎች ነጻነቶች የተጓደሉበትና የአሰራር ግድፈቶች የተመዘገቡበት ነው ይላል በውጤቱ ደግሞ የሞቱ የታሰሩና የተሰደዱ ሰዎች ቁጥር እየተበራከቱበት ነው ሲል የአሜሪካ የውጭ ጉዳይ መስሪያ ቤት በዘገባው አትቷል በአፍሪካ ቀንድ በኢትዮጵያ ኤርትራና ሶማሊያ የተመዘገቡ የሰብአዊ መብት ችግሮችንም መዝግቧል። የተገኙ የተመጠኑ ለውጦችንም አወድሷል። በኢትዮጵያ ፍርድ ቤቶች ከመንግሥት ጣልቃ ገብነት ነጻ ሆነው ለመስራት ይቸገራሉ በሚባልበት ሂደት የፖለቲካ እስረኞች ተበራክተዋል ይላል ይህ ሪፖርት። መንግስቱ የማይስማማባቸውን ዘገባዎች ያተሙና ሀሳብ ያቀነቀኑ ጋዜጠኞች መንግስቱ ባወጣው የጸረ ሽብር ሕግ ተከሰው በእስር እንደሚገኙ እንደ ተመስገን ደሳለኝ ያሉ ጋዜጠኞች ደግሞ የሚሰሩባቸው ህትመቶች በመዝጋት በክስ በማዋከብና በማፈን የመንግስቱ የመገናኛ ብዙኃን እንዲገኑ በማድረግ የዩናይትድ ስቴትስ መንግስት ኢትዮጵያን ይከሳል። በአብይነት የሚጠቀሱ የሰብአዊ መብት ችግሮች ያልናቸው የመናገርና የመሰብሰብ ነፃነቶች ላይ የተጣሉ እቀባዎች ናቸው። እነዚህ ደግሞ እስራትን፣ ማዋከብን፣ የፖለቲካ ጣልቃ ገብነት ያለባቸው የፍርድ ሂደቶች፣ ጋዜጠኞችና የተቃዋሚ ፓርቲዎችን ማስፈራራትና ማዋከብን ያካተቱ ናቸው። እነኝህን ስጋቶቻችንን ለኢትዮጵያ መንግስት በየጊዜው እናሳውቃለን። መንግስታዊ ያልሆኑ ድርጅቶች ላይ የሚደርሱ እቀባዎችና ጸረ ሽብር ሕጉ እንዲሻሻል እየጠየቅን ነው። በዩናይትድ ስቴትስ የዴሞክራሲ የሰብአዊ መብትና የሰራተኞች ጉዳይ ጊዜያዊ ረዳት የውጭ ጉዳይ ሚኒስትር አዝራዛያ ናቸው። የኢትዮጵያ መንግስት በእስር የያዛቸውን ስምንት ጋዜጠኞችንና የተቃዋሚ ፖለቲካ መሪዎችን እንዲሁም የፖለቲካ እስረኞች እንዲፈቱ የዩናይትድ ስቴትስ መንግስት ይጠይቃል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዓመታዊ ሰብአዊ መብት ዘገባውን ይፋ ሲያደርጉ ባሰሙት ንግግር በዓለም ዙሪያ የሰብአዊ መብቶች እንዲከበሩ የመናገርና የፖለቲካ ነጻነቶች በጸና መሠረት ላይ እንዲቆሙ የሚታገሉ ሰዎችን ስም ሲጠሩ በኢትዮጵያ በእስር የሚገኘውን እስክንድር ነጋን የዓለም የመብት ታጋዮች ተርታ አሰልፈውታል። እስክንድር ኔጋ እስክንድር ነጋ በኢትዮጵያ ስለ መናገር ነጻነት የሚጽፍ ነው። ከላይ የጠቀስኳቸው ግለሰቦች ከማንኛውም ጊዜ በላይ የሚያስፈልገንን የሞራል የስብና አመለካከት ጠባቂዎች ናቸው። የዩናይትድ ስቴትስ የዴሞክራሲ የሰብአዊ መብትና የሠራተኞች ጉዳይ ጊዜያዊ ረዳት የውጭ ጉዳይ ሚኒስትር አዝራዛያ ይህንን መልእክት ያጠናክራሉ ለኢትዮጵያ መንግስት የታሰሩትን ጋዜጠኞች ሁኔታ አስመልክቶ ጉዳዩን በየጊዜው እናነሳለን። የፖለቲካ ተቃዋሚዎችና የጦማር ፀሐፊዎችን ይዞታ እንጠይቃለን። በእርግጠኛነት የእስክንድር ነጋን ጉዳይ በዚሁ ሳናቆም ደግሞ የታሳሪዋ ጋዜጠኛ ርዮት አለሙ፣ የውብሸት ታየና ሌሎች ጋዜጠኞችን ጉዳይ እናነሳለን። መልእክታችን ግልጽ ነው። ነጻ የሆነ ማህበረሰብ ሀሳቦች በነፃነት የሚንሸራሸሩበት ሀገር ለስኬት የተዘጋጀና የተሻሉ ነገሮች የሚፈጠሩበት ይሆናል የሚል ነው። በሂደት ደግሞ ህዝቦች መንግስታቸው ተጠያቂ የሚያደርጉበትና የመንግስት አሰራር የሚሻሻልበት ሁኔታን ይፈጥራል። የኢትዮጵያ መንግስት በአመታዊ የሰብአዊ መብት ይዞታ ግምገማውና በተለያዩ ጊዜያት በዩናይትድ ስቴትስ መንግስት ስለሚነሱ የሰብአዊ መብት ይዞታ ትችቶች ምላሹን እንዲሰጠን ጋብዣለሁ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልዩ ረዳት ሚኒስትር አቶ ጌታቸው ረዳ እንዲህ ብለዋል። ሪፖርቱ አዲስ ነገር የለውም፣ ቅድም እንዳልከው ነው። ዓመታዊ ነው፣ በየዓመቱ አሁን የጠራቸው የአሜሪካ ረዳት የውጭ ጉዳይ ሚኒስትር የሚመሩት ቢሮ ሪፖርት ካርድ ያድላል። የሀገሮች፣ አሜሪካን ብቻ ነው የማይመለከተው እንጂ ሁሉንም ሀገሮች በሚመለከት አልፈዋል፣ ወድቀዋል የሚል ሪፖርት ካርድ ያድላል በየዓመቱ። ስለዚህ የተለየ ነገር የለውም። ሪፖርቱ የሚጠቅሳቸውም ይህን ያክል ሰብስታንቲቭ የሚባሉ ክሶች የሉም። ከአሁን በፊት ከሁለት ሶስት አመት በፊት የተነሱ ጉዳዮችን ከሞላ ጎደል ባላቸው ቅርጽና ባላቸው ይዘት ላይ ምንም ለውጥ ሳይደረግ ከማቅረብ በዘለለ የተለየ ነገር የለውም። ስለዚህ በኢትዮጵያ መንግስት በኩል ሪፖርቱን በሚመለከት ሊባል የሚችለው ነገር ያው እንደ ማንኛውም አመታዊ የስቴት ዲፓርትመንት ሪፖርት ሀገሮችን በሚመለከት ተጨባጭም ያልሆኑ ወይ ከተጨባጭ እውነታ ጋር የሩቅም ቢሆን ዝምድና ያላቸው ግን በሚፈልገው ደረጃ እውነቱን የማያንጸባርቁ ነገሮች ይዞ በብዛት ሲወጣ የነበረ ሪፖርት ነው። ስለዚህ በዚህ ዓመትም የተለየ ነገር አለው ብለን አናምነ። አቶ ጌታቸው አዝራዛያን ባነጋገርኩበት ወቅትም ይሄ አመታዊ ሪፖርት ይባል እንጂ በየጊዜው ከመንግስታት ጋር በቀጥታ ንግግር እንደሚያደርጉ ቢሮአቸውም መንግስታቸውም ከመንግስታት ጋር የሰብአዊ መብት ይዞታ እንዲሻሻል እንደሚገልጹ ተናግረዋል። በዚህ ዓመታዊ ሪፖርት እንግዲህ ጠንከር ያሉ ትችቶች ናቸው በኢትዮጵያ መንግስት ላይ የተሰነዘሩ። እንዲያው ጥቂቶቹን ለመጥቀስ ህጋዊ ያልሆነ የዘፈቀደ ግድያ በሶማሊያ ክልል በኢትዮጵያ የጸጥታ ኃይሎች ይፈጸማል፣ ህጋዊ ባልሆነ መንገድ የሚታሰሩ የእስልምና ሃይማኖት ተከታዮችና የፖለቲካ ተቃዋሚዎች በእስር ቤት መሞታቸውን መመዝገቡን፣ በኢትዮጵያ ዜጎች ደብዛቸው ይጠፋል። በኢትዮጵያ ያለ ፍርድ ቤት ትዕዛዝ በዘፈቀደ የሚታሰሩ ሰዎች ቁጥር ተበራክቷል። የእስር ቤት አያያዝም የከፋ ነው። የጋዜጠኞች ይዞታና የመብት ሁኔታም እንደዚሁ የከፋ እንደሆነ የሚያትቱ በሰፊ አምዶች ነው የኢትዮጵያ መንግስት የሚተቸው። እነኚህ አሰራሮች የእናንተ መንግስት የሚወቀስበት ነው እና እንዴት ታዩታላችሁ? እንዳልከው ከአሜሪካ መንግስት ጋር በጣም ቅርብ ግንኙነት አለን፣ በብዙ ርዕሰ ጉዳዮች ላይ ተከታታይ ውይይቶች እናደርጋለን። ከእነዚህ ውይይቶች አንዱ ፖለቲካል ዲያሎግ አለን። ፖለቲካል ዲያሎጉ መሰረት ብዙ ጊዜ አሁን እንደዚህ አይነቱን ሪፖርት የሚያዘጋጀው የስቴት ዲፓርትመንት አንድ ክፍል ብዙ ጊዜ አንዳንዶቹ ፖለቲካል ሊኖራቸው ይችላል። የዛ ላይ ብዙም እርግጠኛ መሆን አልችልም፣ ግን ብዙ ጊዜ ስንፍና የተጫጫ ነው የሚመስል የሪፖርት አጸጻፍ መንገድ ነው የሚከተሉት። ስለዚህ ብዙ ጊዜ ውይይቶቻች በውይይቶቻችን የተነሱ ገንቢ የሚባሉ ፕሪቲሲዝሞችን ግምት ውስጥ ያላስገቡ ይልቁንም በሶማሎ ላይ ተመሰረተ አሁን እዚህ የጠቀስካቸው ክሶች ላይ ለምሳሌ የሙስሊሞችን ጉዳይ እንደሆነ አንድ ሺ የሚሆኑ ታስረው ብዙዎቹ የተፈተው ቢሆንም አንዳንዶቹ እስር ቤት እንዳሉ ስለ መሞታቸው ተጠቅሰዋል ይልና የሚጠቅሰው አንድም ስም የለም። የሚያቀርበው አንድም ማስረጃ የለም። አዎ፣ ከአሜሪካ መንግስት ጋር በጣም የቀረበ ግንኙነት አለን። ያሉንን ዘርፈ ብዙ ግንኙነቶች በሚመለከት ተከታታይ ውይይት እናካሄዳለን። እነዛ ውይይቶችን በሚመለከት ያለን አመለካከት እጅግ በጣም ገንቢና መልካም የሆነ ግንኙነት እንደሆነና ይህን ግንኙነት ከመቀጠል ወደኋላም እንድናፈገፍግ የሚያደርገን አንዳችም ነገር እንደሌለ ነው የምንረዳው። ከዛ በዘለለ ግን እነዚህ ሪፖርቶች ውስጥ ሁለት ሺ አስር ሁለት ሺ አስራ አንድ እና ሁለት ሺ አስራ ሁለት እና አሁን የወጣውን ሪፖርት ማገናዘብ ብቻውን ሌላው ቀርቶ የሲንታክስ እንኳ ልዩነት አታይም። አንዳንዴ ቴንስም እንኳ ትቀይራለን ነገር ግን ሁኔታዎች ባለመቀየራቸው ሊሆን አይችልም። ይሄ እንግዲህ እርስም አስቀድመው ሲጠቅሱት፣ አቶ ጌታቸው ስንፍናም ሆነ የፖለቲካ ሁኔታ ሊኖርበት ይችላል ያሉት አለ፣ እሱን ሊያብራሩት ይችላሉ። ይህንን ሁኔታ ግን በእርግጥ እንደሚታወቀው ኢትዮጵያ የዩናይትድ ስቴትስ ወሳኝ አጋር ነች በበርካታ መስኮች፣ ዩናይትድ ስቴትስም እንደዚሁ ለኢትዮጵያ ጥሩ ጓደኛ ነች። ይህንን በማረጋገጥ ነው ጆን ኬሪ የውጭ ጉዳይ ሚኒስትር ጆን ኬሪ ይህንን ሪፖርት ይፋ ባደረጉ ጊዜ የተናገሩትን ላሰማ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እንግዲህ በዚህ ዓመታዊ ሪፖርት ሲናገሩ ዩናይትድ ስቴትስ ፍጹም ዴሞክራሲያዊና የመብት ጥበቃ ችግሮች ሳይኖሩባት ለመመጻደቅ በማሰብ አይደለም ሪፖርቱን ያወጣችው ሲሉ ነው የሰማነው። ሙሉ በሙሉ እሳቸው ጋር የኢትዮጵያ መንግስት የሚያመኑ እሱን ነው። በነገራችን ላይ ይሄን የሰብአዊ መብት ሪፖርት የተባለውን በሚመለከት ያለንን አቋም ነው የገለጽኩልህ እንጂ ኢትዮጵያ ውስጥ የሰብአዊ መብት ችግር አይከሰትም፣ ሙሉ በሙሉ ነጻነን የሚል አቋም ያለው መንግስትም የለም። እንደዛ ካልኩህም ንጹሕ ውሸት ነው የሚሆነው። ስለዚህ እንደዛ አይደለም። ሌላው ቀርቶ ኢትዮጵያ መንግስት በቅርቡ ይፋ ያደረገው የሀገራዊ የሂማን ራይትስ ድርጊት መርሃ ግብር ናሽናል ሂማን ራይትስ አክሽን ፕላን አለ። እዛ አክሽን ፕላን ውስጥ በሚቀጥሉት ሶስት አመታት ጊዜ ውስጥ በኢትዮጵያ ውስጥ በተደጋጋሚ የሚከሰቱ የምንላቸውን የሰብአዊ መብት አያያዝ ችግሮች ከመንግስት ጸጥታ አካላት አያያዝ ጋር በተያያዘ ሊሆን ይችላል፣ ከባህል ጋር በተያያዘ ሊሆን ይችላል፣ ከህብረተሰባችን የትራዲሽን ጋር በተያያዘ ሊሆን ይችላል። በአንድ ወይም ሌላ ምክንያት ለሰብአዊ መብት አያያዝ ዙሪያ ሊፈጠሩ የሚታዩ እንከኖችን ለመቅረፍ እና ህገ መንግስት ውስጥ የተረጋገጡ መብቶች ባልተሸራረፈ መልኩ ሊከበሩ የሚችሉበትን ሁኔታ አመቺ ሁኔታ ለመፍጠር የሚያስችል ስራ ለመስራት ተብሎ የተቀረጸ አክሽን ፕላን ነው። ያን አክሽን ፕላን ማውጣት ቢያስፈልገበት ዋናው ምክንያት እዚህ ሀገር ውስጥ የፈለገነውን ያክል ብንነፋ የፈለገነው ያክል መልካም ፈቃደኝነቱ ቢኖረን የሰብአዊ መብት ክህትን መቶ መቶ ማስቀረት እንደማንችልና ይልቁንም በተለያዩ ምክንያቶች እንደዚህ ጉዳዮች በተለያዩ አገሪቱ አካባቢዎች በተለያዩ ተቋሞች ዘንድ የሚከሰቱበት እድል ስላለ ያንን በመቅረፍ ህዝቦች የህገ መንግስቱ ያረጋግጠላቸውን ሰብአዊ መብት ሙሉ በሙሉ ተጠቃሚ የሚሆንበት ሁኔታ ለማመቻቸት ታልሞ የተደረገ ነው። ስለዚህ ጆን ኬሪ እንዳሉት ራሳችንን ለሀይር ስታንዳርድ ተገዢ አድርገን መንቀሳቀስ እንፈልጋለን። እኛ ሳናያቸው ቀርተን ወይም ደግሞ በአቅም እጥረት ምክንያት ሳንፈጽማቸው ቀርተን በአንድ ወይም በሌላ መልኩ በዜጎቻችን ላይ ሰብአዊ ጥሰት የሚያስከትሉ ጉዳዮችን ለማስወገድ የሚያስችለን አቅም ከመፍጠር አንጻር ከወዳጆቻችን ልንማረው የምንችለውን ነገር ለማግኘት በማሰብ የምንጨምር ነው። እንደዚህ አይነትን ግንኙነት አጠናቅረን መቀጠል ያስፈልግን። ስለዚህ እሱ ምንን የማለት ጉዳይ ሳይሆን አዎ ችግሮች አሉ። ሪፖርቱን በሚመለከት ግን ሪፖርቱ ቅድም እንዳልኩ ነው፣ ፖለቲካ ሞቲቭ ተነስተው አንዳንድ ነገሮች የሚጽፉ ሰዎች እንዳሉ የሚካድ አይሆንም። ግን አካሄዳቸውን ስታይ ግልጽ የሆነ ስንፍና የሚታይበት በዩናይትድ ስቴትስ መንግስት ሰራተኞች ውስጥ ነው። ይህንን የሚሉት አቶ ጌታቸው ምክንያቱም እኔ ይሄንንም ጥያቄ እንዲያብራሩትም ተድበዝብሶ እንዲያልፈለግኩበት ይሄ የውጭ ጉዳይ ፖሊሲ ነው እንጂ የጥቂት ግለሰቦች ጉዳይ ስላልሆነ ነው። ምክንያቱም የጥቂት ሰዎች የፖለቲካ አመለካከት የውጭ ጉዳይ ፖሊሲ ሆኖ ስለማይቀርብ፣ እንዲያው የተለያዩ የሰብአዊ መብት ተሟጋች ድርጅቶችንም አነጋግሬ ነበር። ሄኖክ ሄኖክ ለእንትን እንዲሆነ ለጠቅላላ ግንዛቤ እንዲሆነ የውጭ ፖሊሲ የሚባል ነገር በሰማይ ላይ የተንጠለጠለ ኦብጀክቲቭ ፖሊሲ የለም፣ ኦብጀክቲቭ ጽንሰ ሀሳብ የለም። ፎሪን ፖሊሲ የሚባለው አጠቃላይ የአገር ጥቅምን ለማስከበር ብለን በይፋ የምናስቀምጣቸው መሰረታዊ የሆኑ ሀሳቦች ተግባራዊ የሚደረጉበት ዝርዝር ነገር ያካተተ ዶክመንት ነው። ስለዚህ ያን ዝርዝር ነገር ስታካትት ከፖሊሲው ወጥተህ ያንን ፖሊሲ ለማስፈጸም ብለህ የምትከትላቸው አንድ ሺ አንድ ነገሮች አሉ። ያንን ለማስፈጸም በታደርጋቸው እንቅስቃሴዎች ውስጥ በአንድ ወይም በሌላ ደረጃ በኃላፊነት የሚቀመጡ ሰዎች ነሰሰር ላይ አንድ አይነት አስተሳሰብ የፎሬን ፖሊሲውንም አፈጻጸም በሚመለከት፣ የአሜሪካ ጥቅምንም በሚመለከት፣ የሌሎች ሀገሮች ወዳጅነትን በሚመለከት አንድ አይነት አስተሳሰብ ኮንሲስተንት የሆነ አመለካከት አላቸው ማለት አይደለም። ይሄንን ዝም ብሎ ኮንሴፕቹዋሊ ግንዛቤ ውስጥ እንድታስገባው ለማድረግ በማሰብ ብቻ ነው። አቶ ጌታቸው ቀድመው የገለጹት አንድ ነገር አለ። የተለያዩ የሰብአዊ መብት ተሟጋች ድርጅቶችንም ባነጋገርን ጊዜ ሁመን ራይትስ ዋችንና ኮሚቴ ቱ ፕሮቴክት ጆርናሊስት እነሱ እኛ የምናቀርባቸውን ዘገባዎች የተመረኮዙ እንደሆኑ እነኛን የሚያጠናክር እንደሆኑ ከገለጹ በኋላ የኢትዮጵያ መንግስት እነኚህ ድርጅቶች የሚያቀርቡትን ዘገባ የለም በኢትዮጵያ መንግስት ላይ በጎ ያልሆነ አመለካከት ያላቸው ድርጅቶች እንደሆኑ ይገልጻል ካሉ በኋላ የዩናይትድ ስቴትስ መንግስት ይህን ማለቱ ግን ወዳጅ ስለሆነ በእርዳታም ሆነ አብሮ በመስራት በክልላዊ ጸጥታም ሆነ በልማት የኢትዮጵያ መንግስት ጥሩ አጋር፣ ጥሩ ወዳጅ ስለሆነ የወዳጅ ምክር ሊሆን ይችላል ሲሉ ያሳሰቡበት ሁኔታ አለ። ሄኖክ፣ እንዳልኩ ከመንግስት ጋር ይሄ ሪፖርት ከመውጣቱ በፊትም ከወጣ በኋላም ቀጣይ ግንኙነት አለን፣ ቀጣይ ውይይት አለን፣ ቀጣይ ኤንጌጅመንት አለን። እነዛ ኢንጌጅመንቶች ሲንሲርሊ በሁለቱ ሀገሮች መካከል ባለው ወዳጅነት ላይ ተመስርቶ ከአሜሪካ መንግስት በኩል ሊቀርቡ የሚችሉ ገንቢ የሆኑ ነቀፋዎች አሉ። እነዛን ገንቢ ነቀፋዎች ከአሜሪካ መንግስት ስለመጣ ብቻ ሳይሆን ገንቢዎቹን ነቀፋዎች ቅድም ከጠራሃቸው የሰብአዊ መብት የሚባሉት ድርጅቶች ሲመጡም ጭምር ሸል ምንልበት ምክንያት የለም። ይሄ የሰብአዊ መብት ማስጠበቅ ጉዳይ፣ የዴሞክራሲ ስርዓት ግንባታ ጉዳይ ለገሌ ለገሌ ብለን የምንለስ ሳይሆን እንደ ፓርቲም እንደ መንግስትም የህልውና ጉዳይ ነው። የሀገራዊ ህልውና የማረጋገጥ ጉዳይ ነው የሚል ጠንካራ ምን ስላለን የምናደርገው ነገር ነው። ስለዚህ የአሜሪካ መንግስት ማንኛውንም ገንቢ ነቀፋ እንኳን ከአሜሪካ መንግስት ይቅርና የእኛን በጎ ነገር የማይመኙ መንግስታትን ቢሆን ቢመጣ፣ ድርጅቶችን ቢመጣ ገንቢ እስከሆነ ድረስ የማንቀበልበት ምክንያት የለም። መልካም እንግዲህ፣ የዩናይትድ ስቴትስ መንግስት አስቀድመውም የሚገለጹ በየጊዜው የሚገለጹ ናቸው። በሁለት ነጥቦች ላይ ብናተኩር የመንግስታዊ ያልሆኑ ድርጅቶችን የሚዳኘው ህግ በኢትዮጵያ ውስጥ እንዲሻሻል ይጠይቃል። ሌላው ደግሞ የጸረ ሽብር ህግ ነው። የፖለቲካ ተቃዋሚዎችና ጋዜጠኞች በዚህ ሰፊ አተረጓጎም ባለው ህግ ውስጥ እየታሰሩ ይገኛሉና የብሔራዊ ደህንነትና ብሔራዊ ጸጥታ የጋዜጠኞችና የፖለቲካ ተቃውሞዎችን መብት እንዳያፍን ስጋት አለን ይላል። የዩናይትድ ስቴትስ መንግስት ጆን ኬሪ ያሉትን እስቲ በተናጠል እንስማና የእርሶም መልስ ወስዳለሁ። እስክንድር ነጋ በኢትዮጵያ ስለ መናገር ነጻነት የሚጽፍ ነው። ከላይ የጠቀስኳቸው ግለሰቦች ከማንኛውም ጊዜ በላይ የሚያስፈልገንን የሞራል የስብና አመለካከት ጠባቂዎች ናቸው። አቶ ጌታቸው በኢትዮጵያ ውስጥ በእስር የሚገኙ ስምንት ጋዜጠኞች እንዲፈቱና የመናገር ነጻነት የፖለቲካና የሲቪል መብቶች እንዲከበሩ መወትወቱን እንደሚቀጥል የዩናይትድ ስቴትስ መንግስት አስታውቋል። አስቀድመን ያነሳናቸው መንግስታዊ ያልሆኑ ድርጅቶችን የሚዳኘው ህግና የጸረ ሽብር ህግ ይሻሻል ይላል። እዚህ ላይ የኢትዮጵያ መንግስት ምን ሊያሻሽል ያስባል? ምን ምላሽ ይሰጣል? አንድ የታወቀ የሀገራችን ጸሐፊ የጻፈው አንድ የግጥም መጽሐፍ መግቢያ ላይ ያለ አንድ ነገር ልጥቀስልህ። አንዳንድ ጥያቄዎች አሉ ይላል፣ ሺ ጊዜ ተጠይቀው ሺ ጊዜ ተመልሰው እንደገና ሺ ጊዜ የሚጠይቁ። ከእነዚህ ጥያቄዎች አንዱ ይሄ አሁን ያነሳው ጥያቄ ነው። የሰዎችን ማንነት፣ የሰዎችን ሞራል ካሬጅ፣ የሰዎችን የሚሰሩት ስራ ምንነት በሚመለከት ሁላችንም የራሳችን ግንዛቤ ሊኖረን ይችላል። እንደምታውቀው ኦሳማ ቢላደን አገንስት አሜሪካ መንቀሳቀስ እስኪጀምር ድረስ፣ የሶቪየት ስርአት እስኪፈራረስ ድረስ በአሜሪካ መንግስት ድጋፍ የሚንቀሳቀስ የነጻነት አርበኛ ነው የነበረው። ስለዚህ ከአትላንቲክ ወዲያ ማዶ እገሌን በሚመለከት ያለው ግንዛቤ ነሰሰርል እኛ በተግባር ሰዎቹ ያደረጓቸው እንቅስቃሴዎችን በትክክል በምንገነዘቡ ሰዎች ዘንድ ካለ ግንዛቤ ጋር አንድ አይነት ላይሆን ይችላል። አንድ አይነት የሚሆንበት ዕድል በጣም ጠባብ ነው። ይቅርታ ቱ ጌታቸው እዚህ ላይ አንድ ማጣራት ያለብኝ ጉዳይ ስላለ ነው። አሁን እነኝህን ጋዜጠኞች ከኦሳማ ቢን ላደን ተግባር ጋር እያነጻጸሩ ነው ያሉት። ምክንያቱም በፍጹም እነኝህ ጋዜጠኞች መሳሪያ የፍርድ ቤት በኢትዮጵያ መንግስት፣ እንዲሁም በፍርድ ቤት የቀረበባቸውን ማስረጃ እኛ የዘገብንበት ጉዳይ ስለሆነ ነው። መሳሪያ አንስተው የተዋጉበት ሁኔታ የለም። እነኝህ ጋዜጠኞች የሽብርን ድርጊት ወይም የሽብርን ለማድረግ የሚደረግ አቴምፕት በፈነዳው ቦምብ መጠንና በሞተው ሰው ቁጥር የማስላት ፍላጎት ያላቸው ወገኖች ካሉ የራሳቸው ጉዳይ ነው የሚሆነው። ስለዚህ አንድን የፖለቲካ አመለካከት ህውከት በተሞላበት መልኩ በሽብር ለማስፈጸም የሚደረግ ማንኛውም እንቅስቃሴ በማንም ይፈጽም በማንም የሽብር ስራ ነው። ስለዚህ ሱፐርላቲቭ፣ ይሄ ንጽጽር የተጋነነ መስሎ ከታየህ ምናልባት ለኦሳማ ቢንላደን ድርጊቶች ያለህን ግምት ብቻ ነው የሚያንጸባርቀው እንጂ ሽብርን በሚመለከት እንነጋገር ከተባለን በማንም ይፈጽም በማንም የተፈጸመው ድርጊት ወይም ሊፈጸም የነበረው ድርጊት ማግኒቱድ ስለ ተግባሩ የሽብር ተግባር መሆን አለመሆን የሚገልጸው ምንም ነገር ምንም ነገር አይኖርም። እኔ ለኦሳማ ቢንላደንም ሆነ ለሌሎች ሽብርተኞች፣ ለማንኛውም በዚህ አጋጣሚ ላነሳልህ የፈለግኩት አንዳቸውም የምትላቸው ሰዎች ከጻፉ ጽሁፍ ጋር በተያያዘ እስር ቤት ያልቀረቡ መሆናቸው ነው። አሁን ብዙ ጊዜ በአድቨርታይዚንግ ምናል መሰለህ በተደጋጋሚ አንድን ነገር ስትለው፣ ሺህ ጊዜ በተደጋጋሚ ስትለው፣ ሳታስበው አንተም ታምንበታለህ። ለቀልድ ብለህ የጀመርከው ነገርም ተደጋጋሚ ይወራልህ እውነት የሚመስልበት አጋጣሚ አለ። የአሁን የጠራሃቸው ሰዎች አንዳቸውም ቢሆን ፍርድ ቤት የቀረበባቸው ማስረጃ ከጻፉት ጽሁፍ ጋር የሚያያዝ እንዳልሆነ ሲምፕል ጥረት ስታደርግ ታገኘዋለህ። ዘገባ ዘግበነዋል የሚለው ነገር እገሌ እገሌን ይጠቅሳል ያ የተጠቀሰው ሰውዬ እንደገና አሁን የጠቀሰውን ሰውዬ ጠቅሶ ያንን ማስረጃ ብሎ ያቀርባል። ይሄ የተለመደ ነገር ነው። ለማንኛውም እነዚህ ሰዎች ግን እኮ ጻፉ አይደለም። አሁን የፍርድ ቤቱን ሁኔታ መከራከራችን አይደለም። ግን ከሽብር ስራ ጋር በተለይ በዓለም ውስጥ እንግዲህ ዓለምን ካናወጡ ሽብርተኞች ጋር ያለውን ንጽጽር ነው እኔ እዚህ እንዲያብራሩልን እየጠየቅኩ ያለሁት። ምክንያቱም ጻፉ፣ ተናገሩ። ላግዠሪ ሄኖክ፣ ያ ንጽጽር ላግዠሪ ነው። የአገሩን እና የህዝቡን ሰላምና ልማት ሲሪየስሊ የሚወስድ መንግስት እንደዚህ አይነቱን ንጽጽር እያሰበ አይ ይሄ ነገር ተካብዷል እያለ አንድም ቀን ጋርዱን የሚጥልበት አንድም ቀን ጥንቃቄ የሚያቆምበት ምክንያት ሊኖር አይገባም። የሽብር ተግባር ማግኒቲዩድ በማስላት የሚገለጽ ነገር አይደለም። በአውሮፕላን ውስጥ ቦምብ ለማፈንዳት ሞክሮ በቁጥጥር ስር የዋለው ናይጄሪያዊ ወጣት ጉዳዩን ሳይፈጽም በመያዙ ብቻ ጉዳዩን ከፈጸሙት ሌሎች ሽብርተኞች ጋር ሲተያይ ያነሰ ወንጀል ፈጽሟል ማለት አይደለም። ስለዚህ የሽብር ተግባር በኔቸሩ የተለየ ወንጀል ነው። ስለዚህ አሁን ምትላት የሚባሉትን ህጎች በሚመለከት ከመፈክር በዘለለ ዝርዝር ህጎች የሚመለከት የሚቀርብ አንድም አይነት ክርክር ኖረው አያውቅም፣ በአሜሪካ መንግስትም በእንግሊዝ መንግስትም በሌሎች የሰብአዊ መብት አስከባሪንም በሚሉ ወገኖችም ጭምር። ስለዚህ እነኚህ ህጎች የሚኮሰኩሷቸው ወገኖች እንደሚኖሩ ግምት ውስጥ ማስገባት ይቻላል። በተግባርም እየታየ ነው። ስለዚህ እየኮሰኮሰንም ቢሆን ስለ ህጎቹ ጠየቅ መቀጠል ሊቻል ይሆናል ግን፣ በተግባር ህጎቹን ለመቀየር የሚያስችል ምንም አይነት ሌጅትሜት ምክንያት እስካሁን የለም። ያ ማለት ግን ህጎቹ እስከ ምጽዓት ድረስ ቫሊድ ሆኑ ይቀጥላሉ ማለት አይደለም። እነሱን ለመቀየር የሚያስችል ነባራዊ ሁኔታ እስከተፈጠረ ድረስ ያ ነገር የማይስተናገድበት ምክንያት አይኖርም። የዩናይትድ ስቴትስ ባለስልጣናትም እንደ ኢትዮጵያ አጋርነታቸው በተለይ በጸጥታ በአካባቢ ጸጥታ ጉዳይ ኢትዮጵያ ጥሩ ወዳጅ በመሆኗ የብሔራዊ ደህንነት ስጋቶቿ በጣም እንደሚገባቸው ነው የሚናገሩት። ግን ከዛ አልፎ እነኚህ ሁኔታዎች መብት ወደ መጣስ ሲያልፉ ደግሞ የመጠቆም ኃላፊነት አለብን በማለት ነው የገለጹት። እንዲያው አስቀድመን በተነጋገርነው ዙሪያ ጆን ኬሪ የተናገሩትን እንዲያው ደግሜ ለማስታወስ ያህል ስለ እስክንድር ነጋ፣ በተለይ ስለ ሌሎች ጋዜጠኞች በኢትዮጵያ ስለ መናገር ነጻነት የሚጽፍ ነው ከላይ የጠቀስኳቸው ግለሰቦች ከማንኛውም ጊዜ በላይ የሚያስፈልገን የሞራል ስብዕና አመለካከት ጠባቂዎች ናቸው ሲሉ ነው የገለጹት። እንግዲህ የሀሳብ ልዩነት ያለ ይመስላል። በኢትዮጵያ መንግሥትና ሰዎችን በሚመለከት ያለን ግንዛቤ ልዩነት እንዳለው ምንም የሚያጠያይቅ ነገር የለውም። የግንዛቤ ልዩነት ኖርማል ነው፣ እንደውም አዎንታዊ ነው። በወጉስ ካስተናገድ ነው ድረስ ይህም በሚመለከት ያለን የግንዛቤ ልዩነት በሁለታችን መካከል ያለውን መልካም ግንኙነት ያበላሸዋል የሚል እምነት የለንም። በተግባርም ያሉን ልዩነቶች እያቻቻልን አስፈላጊ ሆኖ ከተገኘ ደግሞ የምንቀበላቸውን እየተቀበልን የማንቀበላቸውን ደግሞ አንቀበልም እያልን በአክብሮት መወያየቱን እንቀጥልበታለን። አቶ ጌታቸው ረዳ፣ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ ረዳት ሚኒስትር፣ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ። ውድ አድማጮች፣ የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከዚህ ከዋሽንግተን ዲሲ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። ነገ እሁድ የራዲዮ መጽሔት ፕሮግራም ተረኛ ነው። ካሉላ ከበደና ከአዲሱ አበበ እንዲሁም ከእንግዶቻችሁ ጋር አምሹ፣ በእኔ ይሁንባችሁ፣ ትደሰታላችሁ። እንደ ሁልጊዜ አሁን በመቀጠል በሚቀርበው የቅዳሜ ምሽት ቅንብርም ትዝናናላችሁ በሙዚቃ ቃና ያለ ጥርጥር ደሳሬ መኮንን ይዞ ቀርበዋል። አዎ፣ ያለ ጥርጥር ይዤ ቀርቤ ያለሁ። አመሰግናለሁ ቆንጅት የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቀረ አድማጮች እንደምን ሰነበታችሁ? እንደምን አመሻችሁ? ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንግቴ ጎንበስ ብያለሁ። እለቱን በድጋሚ ለማስታወስ ስለተቅዳሜ መጋቢት 6 2006 ሲሆን በኢትዮጵያውያኑ አቆጣጠር፣ በአውሮፓውያኑ ደግሞ መጋቢት 15 2014 ላይ እንገኛለን። እንደ አውሮፓውያኑ አቆጣጠር የዛሬዋ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ቤትክንውኖች ክንውኖች መካከል ጥቂቶቹን ብንመለከት ወደ ሺ ስምንት መቶ ዓመተ ምሕረት እንግባና በዘንድሮ አመት የእግር ኳስ ውድድር በጥሩ ደረጃ ላይ የሚገኘውና በነገው ዕለት ከማንቸስተር ዩናይትድ ጋር የሚጫወተው ሊቨርፑል በ1892 በዛሬቷ ቀን ነው የተመሰረተው። 121 ዓመቱ ነው ዛሬ ማለት ነው ሊቨርፑል ከተመሰረተ። የቡድኑ አድናቂዎች መልካም እድል እመኝላችኋለሁ በነገው ግጥሚያ። በኦጋዴን መሬት የተነሳ ኢትዮጵያና ሱማሌ በጦርነት ሲዋጉ ከ ሰነበቱ በኋላ ሶማሌ ክልሉን ለቃ ወጣች፣ ሁለቱ ሀገሮች የሰላም ውል ተፈራረሙ በ1978 በዛሬቷ ቀን። እንግዲህ የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ከተባሉ ክንውኖች መካከል አንድ ሁለቱ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል ታዋቂው አሜሪካዊ የሙዚቃ ሰው ዊሊያም ይገኝበታል። ሰላሳ ዘጠኝ አመቱም ይችኑ የዛሬቷን ቀን ከዚሁ ታዋቂ ሙዚቀኛ ጋር ተጋርታችሁ ልደታችሁን የምታክብሩ የ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘሁ ከዌላያ ምርጥ ዜማዎች መካከል ዚስዝ ላቭ የተሰኘውን ዜማውን እጋብዛችኋለሁ። The dope Crusader, Funky Terminator. I created me a rocket just a week or rocket later. And the way to beat is knocking got me feeling. Cause the DJ got me walking. በዛሬቷ ቀን 39ኛ ዓመት የልደት ቀኑን የሚያከብረውን ነው የዊልያምን ዘሲዝ ላቭ የተሰኘውን ዜማውን ነበር ያደመጥ ነው። አብራው የተጫወተችው ኤቫ ሳይመን ነበረች። ቤተሰቦቹ ባወጡለት ስም ዊልያም አዳምስ፣ በመድረክ ስሙ ደግሞ ዊልያም። በካሊፎርኒያ ግዛት በሎስ አንጀለስ ከተማ ነው የተወለደው። ዊልያም ከድምጽ አይነት በተጨማሪ የተዋጣለት የዜማ ደራሲ፣ የዜማ አቀነባባሪ እና የፊልም ተዋኝም ነው። ዊልያም የራሱን አልበም ብቻ ሳይሆን ማይክል ጃክሰን፣ ዩቱ ሪሃና፣ ሌዲ ጋጋ፣ ጀስተን ቢበርና የሌሎች የበርካታ ድምፅያኖችን የሙዚቃ ስራዎችንም አቀነባብሯል። ዘ ብላክ አይፒስ እየተባለ የሚጠራውን ታዋቂ የሙዚቃ ባንድ ከመሰረቱት ሰዎችም ዋነኛው ነው። ዊልያም እስካሁን ድረስ በሰራቸው የሙዚቃ ስራዎቹ ሰባት የግራሚ፣ ስምንት የአሜሪካ የሙዚቃ አዋርዶችን ጨምሮ የበርካታ ሽልማቶች አሸናፊ ነው። የተከበራቸው የሙዚቃ ቀን አድማጮች፣ የሙዚቃ ጊዜያችን እንዳይቃጠልብን ስለ ዊልያም ይህን ያህል ካልኳችሁ ዘንድ እስቲ ይኸው ተደናቂ ድምፃዊ ከተጫወታቸው ዜማዎች መካከል ሌላ ዜማውን ላስማችሁ። የዜማው ርዕስ ሄሎ የተሰኘ ነው። Rockin' with you, rockin' with, with you And I don't wanna be at home tonight I'll be rockin' with you, rockin' with you Rockin' with you We'll burn it brighter than the sun tonight When I'm rockin' with you, rockin' with you Rockin' with you So everybody have fun tonight Everybody have fun tonight I just wanna have fun tonight ሄሎ የተሰኘውን የዊልያምን ዜማ ነበር ያደመጥ ነው። ዊልያም ከተወለደ ዛሬ 39 ዓመቱ የተከበራቸው የሙዚቃ ቀን አድማጮች፣ አንድ የዊልያምን ዜማ ልድገማችሁና ወደ ሳምንቱ ምርጥ የቢልቦርድ ሰንጠረዥ ዜማዎች ወስዳችኋለሁ። Good morning Welcome to the thing called life Good morning Don't you let it pass you by We laugh We cry And then we drown We rise, ready for another try When life gets tough, remember We were never born to die When times get rough, remember We were born to be alive Wake up and live the life and don't forget to dream the dreams the dreams and don't forget to live the dreams you dream and don't forget to dream wonderful things to add to life hmm. ጉድ ሞርኒንግ ዊልያም አድማጮች፣ እያደመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎን ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጎ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪውኤ ንኤ ዲኤስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ፓብሊክ ሰርቪስ ዋሽንግተን ዲሲ 20237 ዩስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉሉን አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። የተከበራቸው የሙዚቃ ቀን አድማጮች፣ እስቲ በቀሩን ደቂቃዎች ደግሞ ወደ የአሜሪካን የቢልቦርድ ሰንጠረዥ ላይ እንግባና ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ አስረኛ የወጡትን ዜማዎች እንመልከት። አስሩንም ዜማዎች ለማጫወት ጊዜ ባይኖረኝም አለፍ አለፍ እያደረኩኝ አሰማ ሰማችኋለሁኝ በዚህ ሳምንት የአስረኝነትን ደረጃ የያዘው ቲምበር የተሰኘው ፒትቦል ከኪሻ ጋር የሚጫወተው ዜማ ነው። anything ain't club jumper like LeBron now. Bowled it. Order me another round, homie. We about to crown. Cause it's about to go down. Swing your body round and round. በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ የያዘውን ቲምበር የተሰኘውን የፒትቦልን ዜማ ነበር ያደመጥነው። ኪሻነች አብረው የተጫወተችው የዘጠኝነትን ደረጃ የያዘው ሌት ኢት ጎ የተሰኘው የኢዲያና መንዝል ዜማ ሲሆን የስምንተኝነትን ደረጃ የያዘው ደግሞ ካውንቲንግ ስታር የተሰኘው የዋን ሪፐብሊክ ዜማ ነው። ወደ ሰባተኝነት ደረጃ ስንሄድ ደግሞ ድራንክ ኢን ላቭ የተሰኘው ቢያንሴ ከባለቤቷ ጋር እዚህ ጋር የምትጫወተው ዜማ ነው። ይህንኑ ዜማ ላሰማችሁ። ድራንክ ኢላቭ ባልና ሚስቱ በጋራ የሚጫወቱት ዜማም I get filthy when that liquor get it to me I've been thinking, I've been thinking Why can't I keep my fingers off it, baby? I want you now Like an animal with these cameras all in my grill. Flashing lights, flashing lights. You got me pity, pity, pity, baby. I want you. in up for ya, my wall. ዴይሊ ቢፖርት ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሰባተኝነትን ደረጃ የያዘውን ድሮንግ ኢላብ የተሰኘውን የቢያንሴን ና የጄዚን ዜማ ነበር ያድመጥ ነው። ቲም የተሰኘው የሎርድ ዜማ የስድስተኝነትን ደረጃ ሲይዝ፣ ፓምፔ የፓስትል ዜማ የአምስተኝነትን ደረጃ ይዘዋል። ቶክ ደርቲ የጃሰን ደሩል ዜማ የአራተኝነትን ደረጃ ሲይዝ፣ ኦል ኦፍ ሚ የተሰኘው የጃን ሌጀንድ ዜማ ነው በዚህ ሳምንት የሶስተኝነትን ደረጃ የያዘው። A still an item, though, all of me, John Legend. What would I do without your smart mouth, drawing me in and you kicking me out? My head spinning, no kidding. I can't pin you down. What's going on in that beautiful mind? I'm on your magical mystery ride, and I'm so dizzy. Don't know what hit me, but I. Give me all of you. Oh. How many times do I have to tell you? Even when you're crying, you're beautiful too. The world is beautiful. My rhythm and blues, I can't stop singing. It's ringing in my head for you. My head's under water, but I'm breathing fine. በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት የሶስተኝነትን ደረጃ የያዘውን ኦል ኦፍ ሚ የተሰኘውን ሌጀንድን ዜማ ነበር ያደመጥነው። የሁለተኝነትን ደረጃ የያዘው ደግሞ ቀጥላችሁ የምታደምጡት ዳርክ ሆርስ የተሰኘው የኬቲ ፔሪ ዜማ ነው። Yeah, y'all know what it is. Katy Perry, Juicy J, Uh-huh Let's rage You are You're gonna come to me here You are But you better choose carefully I, I, I'm capable of anything of anything and everything make me no going back Call her karma. She eats your heart out hey. like Jeffrey Dahmer. Hey. Be careful, hey. try not to lead her on. Hey. Shorty heart that's on steroids, hey. cause her love is so strong. Hey. You may fall in love hey. when you meet her. Hey. If you get the chance, you better keep her. She's sweet her. as የተከበራቸው የሙዚቃ ቀዳ አድማጮች በአሜሪካን የቢልቦርድ ሰንጠረዥ ላይ የሁለተኝነትን ደረጃ የያዘውን ዳርክ ሆርስ የተሰኘውን የኬቲ ፔሪን ዜማ ነበር ያዳመጥነው። አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። ሀፒ የተሰኘው የፈሬል ዊሊያም ዜማ ነው በዚህ ሳምንት ከመቶዎቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘው። እኔም በዚሁ በሳምንቱ ምርጥ አንደኛ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። የተከበራችሁ አድማጮች አሁን የማጠቃለያ ዜና ላሰማችሁ። ግብፅ ውስጥ ዋና ከተማይቱ ካይሮ አቅራቢያ በሚገኝ አንድ ኬላ ላይ ታጣቂዎች ዛሬ ተኩስ ከፍተው አምስት ወታደሮችን መግደላቸውን የሀገሪቱ መንግስት መገናኛ ብዙኃን ዘግበዋል። ለጥቃቱ ኃላፊነት የወሰደ ወገን የለም። በዩክሬን ክሪሚያ ክልል ውስጥ ነገ ሊካሄድ የታቀደውን ውሳኔ ሕዝብ ውጤት ሀገሮች እንዳይቀበሉ ጥሪ ለማስተላለፍ የታሰበው የጸጥታ ጥበቃ ምክር ቤት ውሳኔ ረቂቅ ድምፅን በድምፅ የመሻር ይመጣል ስልጣን ያላት ሩሲያ የተቃውሞ ድምፅ በመስጠቷ ሳያልፍ ቀርቷል። ከማሌዥያ ዋና ከተማ ኳላላምፑር ባለፈው ቅዳሜ ካቴታ 29 ተነስቶ ወደ ቤጂንግ በመብረር ላይ ሳለ ድንገት የጠፋው የማሌዥያ አየር መንገድ ንብረት የሆነው አውሮፕላን መገናኛ ስርዓት ሆን ተብሎ በሆኑ ሰዎች እንዲጠፋ የመደረጉ ጥርጣሬ እጅግ የበረታ ነው ሲሉ የሀገሪቱ ጠቅላይ ሚኒስትር ራጂብ ራዛክ ዛሬ ተናግረዋል። አውሮፕላኑ ተጠልፏል ግን አላሉም። ከ140 ሺህ በላይ ሕይወት የጠፋበት 2.5 ሚሊዮን ሰው የተፈናቀለበትና ለስደት የተዳረገበት የሶሪያው የእርስ በርስ ብጥብጥ ልክ ሶስት ዓመቱን በደፈነበት በዛሬው እለት የመንግሥቱ ወታደሮች በሊባኖስ ወሰን አቅራቢያ የምትገኝ አማጽያኑ ይዞታ የሆነች ትልቅ ከተማ ያብሩድን ሙሉ በሙሉ ለማስለቀቅ እየገሰገሱ መሆናቸው ተዘግቧል። የዩናይትድ ስቴትስ የስለላ ተቋም የኦሳማ ቢንላደንን ማንነት ለማረጋገጥ ላደረገው ሙከራ ምርመራ እገዛ ሰጥተዋል በተባሉት ሐኪም ላይ ተላልፎ የነበረው የ33 ዓመት ተላልፎ ከነበረው የ33 ዓመት ስርዓት ላይ አስሩ ዓመት ዛሬ ተነሳላቸው። ውሳኔውን ያሳለፈው አንድ የፓኪስታን ችሎት ነው። ዶክተር ሻኪ አፍሪድ የተከሰሱት ከስለላ ድርጅቱ ሲአይኤ ጋር በመስራት ሳይሆን ለእስላማውያኑ አክራሪ ተዋጊዎች የገንዘብ እርዳታና የሕክምና አገልግሎት ይሰጣሉ በሚል ነበር። ይሁን እንጂ የፓኪስታን ባለስልጣናት ዶክተር አፍሪድን ነቅሰው የያዟቸው ቢንላደን አቡታባድ ከተማ ውስጥ ይገኝ እንደሆነ ለመሰለል ያገዘ የዘረመል ወይም ዲኤንኤ ማሳሰቢያ ክትባት የመርሃ ግብር ዘርግተው ከመሩ በኋላ እንደሆነ ተነግሯል። ዜናው አበቃ። ከስቱዲዮ ቴክኒሻኑ ሲድራክ ፍራንክሊንና ና እኔም ያሰሟችሁ ሰለሞን አባተ ብዙ እንሰናበታችሁ። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ ያስተናገድኳችሁ፣ ቆንጅ ይታየነኝ። ሰላም፣ ደህና እደሩ።